የአሜሪካ ድምፅ ነው በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ማክሰኞ የካቲት 29 2014 ዓ ም ዝግጅታችን ጀመረ።

የጾታ እኩልነት ዛሬ ለጠንካራ መጻኢ ህይወት የዛሬ ማርች ኤት የዓለም አቀፍ ሴቶች ቀን መሪ ቃል ነው። በየቤታችሁ ቁጭ ብለን እንትን ስንልማ በጣም ነው በጣም የሚሰማኝ ሁሉ ቀን ራሱ በቃ ተበሳጭ ተበሳጭ ለኛል። ስለ ቤቴም ሳስብ ስለ ልጆችም ለዚህ ሲከፉብኝ ከትምህርታቸውን ሲጠናቀሉ በጣም በቃ በጣም ነው የሚሰማኝ። እዛጋ ባካችሁ ቤት ካለ አሳድሩ ብዬ ሚዛ ነማድረው ምክንያቱ ብርድ ልብስ የለኝም።

ፍራሽ የለኝም። ማቴሪያል የለኝም። ስለዚህ አላቀረቡልንም። ስለዚህ ያለኝ አማራጭ ሰው ጋር ለምኜ እዚህ ጋር እዚህ ቤቶች አሉ ከዛ እየተመላለስኩ ልጆች እንዳይታመሙብኝ ማለት ነው። በዚህ መድኃኒት በሌለበት ሰዓት እየተመላለስኩ ነው እዚህ ጋር ምንኖር።

ዛሬ የሚከበረውን ዓለም አቀፍ የሴቶች ቀን አስመልክቶ የተለያዩ ዘገባዎችን ይዘናል። ሁሉንም ከዜና በኋላ ታደምጣላችሁ። የዩክሬንንና የራሽያን ወቅታዊ ሁኔታ የሚዳስሱ ዘገባዎችም አሉን። ሰላም።

ጤና ይስጥልኝ እንደምን አመሻችሁ፣ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ወይም በ

ፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች ዜናውን የማሰማችሁ ቆንጂት ይታየ ነኝ።

የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ትናንት ሰኞ በቴሌፎን ማነጋገራቸውን ከመንግስታቱ ድርጅት ቃል አቀባይ ጽህፈት ቤት የወጣው መግለጫ አመልክቷል። ጠቅላይ ሚኒስትር አብይና ዋና ጸሐፊ ጉተሬዥ በኢትዮጵያ በግጭት ለተጎዱ አካባቢዎች የሰብአዊ ረድኤት ተደራሽነትንና

በሀገሪቱ ሊካሄድ ስለታቀደው የፖለቲካ ምክክር መወያየታቸውን መግለጫው አስታውቋል። ዩክሬንና ሩሲያ ሲቪሎችን ከአንዳንድ አካባቢዎች ማውጣትን በሚመለከት ስምምነት ላይ መድረሳቸው ተነገረ። ይህ በዚህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሩሲያው ፕሬዚደንት ፑቲን ጦርነቱን እስካላቆሙ ድረስ

ዓለም እሳቸውን በተጠያቂነት መያዙን ይቀጥላል ብለዋል። ዝርዝር ዜናውን ጽዮን ግርማ ታቀርበዋለች።

በሩሲያ ኃይሎች ከተከበቡ አንዳንድ የዩክሬን አካባቢዎች ዛሬ ሰላማዊ ሰዎች መውጣት መቻላቸው ተገልጿል። በተደረሱት ጊዜያዊ የተኩስ አቁም ስምምነቶች መካከል ነዋሪዎቹ ተሯሩጠው በአውቶቡሶች እየተሳፈሩ በእግርም ጭምር ሸሽተው ወጥተዋል። ከጥቂት ሰዓታት ቀደም ብሎ የሩሲያ ኃይሎች በአየር የመኖሪያ ሰፈር ጎዳናዎችን ደብድበው ቢያንስ 21 ሰዎች ከገደሉባት ሱሚ የተባለች የምስራቅ ዩክሬን ከተማ ነዋሪዎች ሲወጡ ታይተዋል።

ዋና ከተማዋ ኪየቭ አቅራቢያ ከምትገኘው ኤርፔን ከተማም ሲቪሎች ወጥተዋል። የሩሲያ የመከላከያ ሚኒስቴር ቼርኒሂቭ፣ ካርኪቭና ማሪዮፖል ከተባሉት ከተሞች ሲቪሎችን ማስወጫ ተጨማሪ መስመሮችን

እንከፍታለን ብለዋል። ይሁንና ሁለት ሳምንት በተጠጋው የሩሲያ ወረራ ከተደበደቡት የዩክሬን አካባቢዎች ማሪዮ ፖል ከተማን ጨምሮ ሰላማዊ ሰዎችን ለማስወጣት የተደረጉ ሙከራዎች ሳይሳኩ መቅረታቸው ይታወሳል። ትላንት የዩክሬን የውጭ ጉዳይ ሚኒስትር ዲሚትሪ ኩሌባ ሩሲያ ማሪዮ ፖል ውስጥ ሶስት መቶ ሺህ ሰው አግታ ነዋሪዎችን በሰብአዊ እንቅስቃሴ ማስወጣት እንዳይቻል

አድርጋለች ሲሉ ወንጅለዋል። መንግስታት ሁሉ ሩሲያ ሲቪሎቹ እንዲወጡ ፍቀጂ ብለው በአደባባይ ይጠይቋት ብለዋል ኩሌባ በትዊተር ገጻቸው ላይ።

ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ዛሬ በሰጠው ቃል ሩሲያ ወረራውን ከከፈተች ወዲህ ከሁለት ሚሊዮን በላይ ዩክሬናውያን እንደተሰደዱ ገልጾ ከግማሽ የሚበልጡት ወደ ፖላንድ የተሰደዱ መሆኑን አመልክቷል። ከፍተኛ ኮሚሽነሩ ፊሊፖ ግራንዲ ከሁለተኛው የዓለም ጦርነት ወዲህ አውሮፓ ውስጥ በዚህ ደረጃ የገዘፈ ስደት አልታየም ብለዋል።

የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በበኩላቸው ሩሲያ ለዩክሬን ሲቪሎች ሰብአዊ እርዳታ እንዲገባ እንድትፈቅድ አሳስበዋል። ዩክሬናውያን ራሳቸውን ለመከላከል የሚያስፈልጋቸውን ሁሉ እንዲያገኙ የዩክሬን አጋሮች የቻልነውን ሁሉ እናደርጋለን ሲሉም ብሊንከን ተናግረዋል።

ይሄ ፕሬዚዳንት ፑቲን አንድን ሉዓላዊና ዴሞክራሲያዊ ሀገርን ጨቁኖ ለመያዝ የከፈተው ጦርነት ነው። ይህንን ድርጊት እስኪያቆም ድረስ ዓለም በተጠያቂነት መያዙን

ይቀጥላል ብለዋል የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ታሊን ውስጥ ከኤስቶኒያ ጠቅላይ ሚኒስትር ካጃ ካላስ ጋር በጋራ በሰጡት ጋዜጣዊ መግለጫ። የኤስቶኒያ ጠቅላይ ሚኒስትር ካላስ በበኩላቸው ይህ ግጭት ለዩክሬን ቀጣይነት ያለው የተባበረ ድጋፍ እንድንሰጥ የሚጠይቀን ነው ብለዋል።

ይህ ድጋፍ ደግሞ፣ አሉ አስከትለው፣ ወታደራዊና ሰብአዊ እርዳታን የሚያካትትና ሩሲያ ላይ በሚጣሉ ማዕቀቦች ረገድ ያሉ ክፍተቶችን መዝጋትንም

የሚጨምር ነው ብለዋል። በሩሲያ ነዳጅ ዘይት ላይ እገዳ መደንገግ ጉዳይ ላይ ንግግር እየተደረገበት ባለበት በዚህ ወቅት የውጭ ጉዳይ ሚኒስትር ብሊንከን ለዓለም ሌሎች ቀጣይ የነዳጅ አቅርቦቶች ምንጮች መገኘታቸውን ለማረጋገጥ ጥረቱ ቀጥሏል ብለዋል። ብሊንከን ከፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ጋር ለመነጋገር ዛሬ ወደ ፓሪስ እንደሚያመሩም ተገልጿል። ማክሮን በቅርቡ የሩሲያ ፕሬዚዳንት ፑቲንና የዩክሬን ፕሬዚዳንት ዜሌንስኪን ማነጋገራቸው ይታወሳል።

ይህ በእንዲህ እንዳለ ፕሬዚዳንት ጆ ባይደን ትላንት ሰኞ ከፈረንሳይ ከጀርመንና ከብሪታንያ መሪዎች ጋር ስለ ዩክሬን ሁኔታ በቪዲዮ ተነጋግረዋል። ሩሲያ ያለ ምክንያት በዩክሬን ላይ ያደረሰችው ወረራ ከባድ ዋጋ እንዲያስከፍላት ለማድረግ መሪዎቹ ቁርጠኝነታቸውን

አረጋግጠዋል ብሏል ዋይት ሀውስ ያወጣው መግለጫ። መሪዎቹ የሩሲያን ነዳጅ ዘይት እንዳይገባ እገዳ መጣል ስለሚቻልበት ሁኔታ መነጋገራቸውንም ጠቁመዋል። የዋይት ሀውስ ቃል አቀባይ ጄን ሳኪ እርምጃውን ለመውሰድ ውሳኔ ላይ አለመደረሱን ገልጸዋል።

ይህ በእንዲህ እንዳለ ደግሞ የዩክሬን የውጭ ጉዳይ ሚኒስትር ኩሌባና የሩሲያው ሴርጌ ላቭሮቭ ከነገ ወዲያ ሐሙስ ቱርክ ውስጥ ሊነጋገሩ ቀጠሮ ተይዟል። ኩሌባ የሀገራቸው ፕሬዚዳንት ቮሎዶሚር ዜሌንስኪ ፕሬዚዳንት ዜሌንስኪና የሩሲያው ፕሬዚዳንት ቭላድሚር ፑቲን ፊት ለፊት ተገናኝተው እንዲነጋገሩ ሀሳብ የሚያቀርቡ መሆኑን አመልክተዋል። ከአሁን ቀደም በበታች ባለስልጣናት ደረጃ የተደረጉ ንግግሮች ጦርነቱን ለማቆም የሚያስችል ውጤት

አላስገኙም። ሌሊቱን የሩሲያ ጀቶች የምስራቅና ደቡባዊ ዩክሬንና አካባቢዎች እንዲሁም ዋና ከተማዋ ኪየቭ አቅራቢያ ያሉ ቀበሌዎችን በቦምብ መደብደባቸው ተዘግቧል። በሌላ ዜና አውስትሬሊያ በሩሲያ ላይ ዩክሬን ላይ ባደረሰችው ወረራ የተነሳ አዳዲስ ማዕቀቦች ደንግጋለች። ማዕቀቦቹ የሩሲያን የጦር ኃይልና የጦር ኃይሉን አዛዦች ላይ ያነጣጠሩ መሆናቸውን

የአውስትሬሊያ የውጭ ጉዳይ ሚኒስትር ማሪስ ፔን አስታውቀዋል። በተጨማሪም ሩሲያ በዩክሬን ላይ ያደረሰችውን ወረራ ተገቢ ለማስመሰል ክሬምሊንን የሚደግፉ ፕሮፓጋንዳዎች እያሰራጫሉ የተባሉ ስማቸው በውል ያልተገለጸ አስር ግለሰቦች በአዲሶቹ ማዕቀቦች ዝርዝር ውስጥ መግባታቸውን የውጭ ጉዳይ ሚኒስትር ማሪስ ፔን አስታውቀዋል።

በሌላ ዜናም ሩሲያ በአጎራባች ዩክሬን ላይ ባደረሰችው ወረራ የተነሳ በዚያች ሀገር የሚያካሂዱትን የስራ እንቅስቃሴዎች ያቆሙ ወይም ሙሉ በሙሉ ለቀው የወጡ የምዕራባውያን የንግድ ተቋማት ቁጥር እየጨመረ ነው።

የሩሲያን ኢኮኖሚ በከባዱ የሚጎዳው ታዲያ ወሳኝ በሆነው የነዳጅና ጋዝ ኢንዱስትሪ የተወሰደው እርምጃ መሆኑ ተመልክቷል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዜና ኮቪድ-19። በኮቪድ-19 ዓለም አቀፍ ወረርሽኝ ምክንያት ሕይወታቸውን ያጡት ሰዎች ቁጥር

ከ6 ሚሊዮን ማለፉ ከዩናይትድ ስቴትስ የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ መረጃ ማዕከል የተገኘው አሃዝ ጠቆመ። በበሽታው የተነሳ ለህልፈት የተዳረጉት ቁጥር 6 ሚሊዮን 6748 መድረሱን ነው መረጃው የሚያሳየው። ይህ ታዲያ ሰዎች የአፍንጫና የአፍ መሸፈኛ ጭንብል መጠቀም እያቆሙ ባሉበት

ከቦታ ወደ ቦታ መጓዝ በቀጠለበትና በዓለም ዙሪያ ተዘግተው የነበሩ የንግድ ድርጅቶች እየተከፈቱ ባሉበት በአሁኑ ወቅት የወረርሽኙን ጋብ ያለማለት ባህሪ የሚያስታውስ ነው ተብሏል። ትናንት ሰኞ በሆፕኪንስ ማዕከል የተረጋገጠው አሀዝ በተጨባጭ ካለው የበሽታው ሰለባዎች አሀዝ በስፋት የሚያንስ እንደሆነ ይጠረጠራል። ሶስተኛ ዓመቱን የያዘው ዓለም አቀፉ ወረርሽኝ ገና እንዳልተወገደ

የሚጠቁም መሆኑ ነው የተገለጸው። ደቡብ አፍሪካ በተለይ በወረርሽኙ በከፋ ሁኔታ እንደ ተጠቃች ያወሳው ዘገባ። ወረርሽኙ ከተቀሰቀሰ ወዲህ ከ3 ነጥብ 5 ሚሊዮን የሚበልጥ ህዝቧ በቫይረሱ ተይዞባታል። ከ99 ሺ 500 በላይም ለህልፈት ተዳርገዋል ብሏል። በአጠቃላይ መያዙ መዝገብ ላይ የሰፈረው ሰው ቁጥር ከ450 ሚሊዮን በላይ መሆኑን

ዘገባው ጨምሮ አስታውቋል። በሌላ የኮቪድ-19 ዜና የዓለም የጤና ድርጅት የኮቪድ-19 ክትባት ማጠናከሪያ መውሰድ ያስፈልጋል ሲል አስታወቀ። የዓለም የጤና ድርጅት የኮቪድ-19 ክትባት ማጠናከሪያውም ጭምር በአስቸኳይ በስፋት እንዲዳረስ አጥብቆ ይደግፋል ሲሉ ድርጅቱ ያሰባሰባቸውና ጉባኤ የተቀመጡ ጠቢባን ናቸው የተናገሩት።

ይህ ታዲያ ከአሁን ቀደም የዓለሙ የጤና ድርጅት ማጠናከሪያ ተጨማሪ ክትባት አላስፈላጊ ነው፣ እንዲያውም ክትባቱ በፍትሐዊነት እንዳይዳረስ ያደርጋል በማለት ሲያሰማ የነበረውን ሮሮ ቀልብሶታል። የዓለም የጤና ድርጅት ባወጣው መግለጫ በፍጥነት ተላላፊ የሆነው ኦሚክሮን የተባለው የቫይረሱ ዝርያ

በዓለም ዙሪያ እየተዛመተ ባለበት በዚህ ወቅት ክትባቱ በበሽታው ምክንያት በከፋ ሁኔታ መታመምንና ሞትን በከፍተኛ ደረጃ እንደሚከላከል የኤክስፐርቶቹ ቡድን ከድምዳሜ የደረሰበት መሆኑን አመልክቷል። ባለፈው የአውሮፓ 2021 ዓ.ም የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም

ክትባቱን ለወሰዱ ሰዎች ማጠናከሪያውን መከተብ እንዲቆም ይልቁንም ባለጸጎቹ ሀገሮች ያላቸውን ክትባት ለሌሎች እንዲለግሱ ሲማጸኑ እንደነበረ የሚታወስ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።

ቆንጂትን ለዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲቪ ወይስ ከዋሽንግተን ዲሲ የሚተላለፈውን የዛሬ ማክሰኞ የካቲት 29 2014 ዓ ም ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። አሁን ወደ ቀዳሚው የዕለቱ አብይ ርዕስ አድርገን ወደ ያዝነው መሰናዶ እንለፍ።

"የጾታ እኩልነት ዛሬ ለጠንካራ መጻኢ ህይወት" የዛሬው ማርች ኤት የዓለም አቀፍ የሴቶች ቀን መሪ ቃል ነው። ይህን ቀን በማስመልከት የተለያዩ ዘገባዎችን አሰናድተናል። ከነዚህ መካከል ቀዳሚ የምናደርገው በጦርነትና በግጭት ምክንያት ከቀያቸው የተፈናቀሉ ሴቶችና እናቶችን ከአማራና ከትግራይ ክልል አነጋግረናል። በቅድሚያ ወደ ባህር ዳር እንውሰዳችሁ። አስቴር ምስጋናው ዝርዝሩን ይዛለች።

ወይዘሮ ሙሉነሽኔ በመተከል ዞን ቡለን ወረዳ ሻይ በመሸጥ የሚተዳደሩ ሴት ነበሩ። ከአንድ ዓመት በፊት በአካባቢው ማንነት መሰረት ባደረገ ጥቃት የቅርብ ዘመዶቻቸው ሲገደሉ በመመልከታቸው ለስነ ልቦና መረበሽ መዳረጋቸውን ይናገራሉ። በመጀመሪያ ቤታቸውን ጥለው መጠለያ ውስጥ ነበሩ። አሁን ደግሞ ጠበል ቦታ መሆናቸውን በስልክ ገልጸውልናል።

የዛኔ ደግሞ ዘመዶቼ አብረው እየመጡ ነበር። ሦስት ልጅ አለ አባት እናት ሆነው እየመጡ አጠገብ ነበሩ። እነሱ እነሱም እንደዛ ሆኖ ሞቱ። እኔ መዛ መሀል ላይ ፈጣሪ መስስ ቀንች ገና ነው ብሎ ሳልሞት ቀረው። አብረን ነው የተቀመጥነው። የሚገርመው አብረን ተቀመጥነው። እነሱ ከውስጡም እዛው እያየኋቸው ፊቴ ላይ ነው የሞቱት በጥይት ማለት ነው። ምን ምኖች ናቸው? የባለቤቴ ወንድሞች ናቸው።

ሁሉም በቃ ውስጤ እንዳለኝ አልረጋጋ እያለ ተኩስ በሚሰማበት ሰዓት ውስጤ ሰላም የለው። የሆነ በቃ ጠብም በማዳመጥበት ሰዓት እየተጨናነቀ ውስጤ እንዲህ ስላለ ጸበልም ያው እስካሁን እንደ ነገራችን ላይ ጸበል ነው የቆየሁት። ገና ሙሉ በሙሉ ደህና ነኝ ብልም ደግሞ አንዳንድ የሚረብሽኝ ነገር አለ። ድንጋጤውም አላለፈም። ያው ዘመዶች አብረው ትክ ብለው ነው የሞቱ ድን እያየዋቸው እንደዛ እንደዛ ነገር ስለሆነ ዝም ብዬ በቃ ውስጥም ሰላም ስላልሆነ

እኔ ከዛው ለጦርነት ጦርነት መሀል ወጥቼ ሰው አያምንም። ሁነ ከዛ ውስጥ ነበር ሽወ ይለኛል። ግን እግዚአብሔር ይመስገን ኖር ያለው አለው አንድ የአንድ አመት አስቆጠርኩኝ ከሞቱት በላይ ሁኝ ደባርቅ በሚገኘው መጠለያ ጣቢያ ውስጥ የሚገኙት ተፈናቃይ ወይዘሮ እስከዳር አበበ ስለ ህይወታቸው ጠይቀ። አሁን እዚህ ቦታ ከሙቀት ቦታ ነው የነበርን አድርገን አሁን ደባርቅ ባቸውን ስንኖር ግን ብርዱ በጣም ፊታቸውን ስታይ ራሱ ስንጥቅጥቅ ብሎ እግራቸውን ስንጥቅጥቅ ብሎ ሳያቸው በጣም በቃ

እንዲያው ዘንድ ሙቼ ብቀር ይሻለኝ ነበር ልጆች እንደዚህ ብሎ ከሚጎዱ በቃ፣ እንዲው ጌታ ምን አርገ ነው ነው። አሁንስ ምላሽ እንዲያበጅልን እስካሁንስ መቼም ቆይተናል እንግዲህ በኋላ ግን ምላሽ እንዲያበጅልን ምን አለበት ጌታ ብለን በቃ፣ አንዳንዴም ለጌታ አንዳንዴም ለእኛ በጣም ነው በቃ። የሰንትን ያለ ህይወት የሚሰማ እንደዚህ እንዲያው ዝም ብለን እንደዚህ ከአንድ ላይ ስንሆን ይሻላል እንጂ እንደዚህ በየቤታችን ቁጭ ብለንንስን ስንልማ በጣም ነው በጣም የሚሰማኝ ሁሉ ቀን ራሱ በቃ ተበሳጭ ተበሳጭ ለኛል

ስለ ቤቴም ታስብ ስለ ልጆችም እንደዚህ ሲከፉብኝ ከትምህርታቸውም ሲጠናቀሉ በጣም በቃ በጣም ነው የሚሰማኝ። እዛ በሀገራችን እያለን የሴቶች ቀን በጣም ነው የምናከብረ ነበረ። ዘንድሮ እዚህ በቃ ኬንዳ ላይ ነው ወድቀን ያለነ። እንኳን የሴቶች ቀን ለማክበር ራሳችን የወደቅነበት ቦታ በጣም እየተሰማነ ነው የምንኖር።

ሀገር በቀውስ ውስጥ ስትወድቅ ቀዳሚ ተጎጂዎች ሴቶች መሆናቸውን የሚናገሩት የሥነ ልቦና ባለሙያው አቶ ዳዊት ባዬ ሀገርን እንደ ሀገር ለማስቀጠል ሴቶችን ከእንዲህ አይነት ችግር ማስወጣት ይገባል ይላሉ። ለምሳሌ ድህረ ጦርነት ምንለው አለ። ከድህረ ጦርነት ላይ እንደ መንግስት፣ እንደ ማህበረሰብ እና እንደ ግለሰብ እንደ ግለሰብ ሊደረጉ የሚገቡ ጥንቃቄዎች አሉ። እነዚህ ጥንቃቄዎች ምንድን ናቸው ብለን ብናይ፣ እንደ መንግስት

እንዲህ አይነት ችግሮች ሲፈጠሩ የጤና ተቋማት የስነልቦና እና ማህበራዊ ጉዳዮችን ኮንሰልት የሚያደረጉ ወይም ደግሞ የሚደግፉ ተቋማትን ማቋቋም በየቦታው ያስፈልጋል ማለት ነው። ያ ደግሞ ምንድን ነው እዚህ አይነት ችግር ሴቶቹ፣ ህጻናትም፣ እነዚህ አረጋውያን የምንላቸውም በቶሎ በፍጥነት እንዲወጡ የካውንስሊንግ ሰርቪስ መሰጠት መቻል አለበት። ሳይኮሶሻል ሰፖርት የምንለው የስነልቦናዊ እና ማህበራዊ

ድጋፍ ሊደረግላቸው ይገባል። የመጀመሪያው በተቋማት ደረጃ በመንግስት ደረጃ ይሄ የሚሰጥበት መንገድ በቶሎ መመቻቸት አለበት። ሁለተኛው ደግሞ ማስተማር ያስፈልጋል። በዚህ አይነት ችግር የሚፈጠሩ ክፍተቶችን ማህበረሰቡም ሆነ ግለሰቦች እንዴት ሊቋቋሙት እንደሚገባ በተለያዩ ሚዲያዎች ላል ማስተማር እንዲቻል መንግስት በተቻለ አቅም ሚዲያዎችን እየጠራ ፋሲሊቴት ማድረግ አለበት፣ ማፋጠን ጉዳዮቹ ህዝብ ጆሮ ላይ እንዲደርሱ ተጎጆች ጋር እንዲደርሱና ራሳቸውን በዛ ስነልቦና እንዲገነቡ ማድረግ ያስፈልጋል ማለት ነው።

በማህበረሰብ ደግሞ በማህበረሰብ ደረጃ መገለልና መድሎ እንዳይኖር በተለይ እንዲህ አይነት ችግር የደረሰባቸውን ሰዎች በተለየ መልኩ ህብረተሰቡ አይዟችሁ እንዲላቸው ራሳቸውን ደብቀው የተቀመጡም ካሉ ለሕክምናም እንዲበቁ በማበረታታትና በማህበራዊ ህይወቶቻችን ለምሳሌ በእድር ሊሆን ይችላል፣ በቁብ ሊሆን ይችላል፣ በቡና በሚጠጡበት ሊሆን ይችላል፣ ወይም ማህበር ዝክር በሚያደርጉበት መንገድ ሊሆን ይችላል

ሰዎችን ያገኙ ማገዝ፣ አይዞ ብሎ ማበረታታትና ይህንን ችግር የበለጠ እንዲቋቋሙት በየማህበረሰቡ እያንዳንዱ ሰው የማህበረሰቡ አካል ሳያገላቸው

አቅርቦ ችግሩን መፍታት ያስፈልጋል። የሃይማኖት ተቋማትን የራሳቸውን ድርሻ መውሰድ አለባቸው። በባህር ዳር ከተማ ይገኝ በነበረ ዘንዘንማ መጠለያ ጣቢያ ውስጥ ከዚህ ቀደም ያገኘኋቸው በዛ ያሉ ሴቶች በጦርነትና ግጭት ከቀያቸው የተፈናቀሉ ነበሩ። እነዚህ ሴቶች በመጀመሪያ ከኦሮሚያ ክልል ወደ ሐይቅ በኋላ ደግሞ ከሐይቅ ተፈናቅለው በእግራቸው ወደ ባህር ዳር እንደመጡ ነግረውኛል። አሁን ደግሞ መጠለያ ጣቢያው ሲዘጋ ከባህር ዳር ወዴት እንደሄዱ የሚያውቅ የለም።

ከዚህ ቀደም እነዚህ ተፈናቃዮች ስለ ችግራቸው ጠይቂያቸው ነበር። ቤታችንን ገንዘባችንን ተወርሰን የመጣ ነው። ነጣችንን የመጣ ነው። ተመተን ዲሞ ሀይቀላ ያረፍ አሁን ተዘም ዲሞ የባሰ ነገር ሆነብን። ነጣችንን የመጣ ነው። ምንም አሁን ም ሰው ዬ እዛው ተነጥሎ ነው የቀረው። ምን እንዲሆነ አላውቅም። በለቤት ሙት አላውቅም። አሁን ልጆችን ይዤ መጣሁኝ። ስንት ልጅናውጨን? አራት ልጅ አለኝ። ምን አምስተኛ ለ እንደዚያው የመጣሁ ልብስ የለኝ፣ ጉርስ የለኝ

ዝም እየሰሚንቷ ላይ ደሞ ልጆችም ደሞ ታማሚ ናቸው። እየተቸገርኩኝ ማለብሳቸው የለኝ ማጉርሳቸው የለኝ ተቸግርኛናለ። እያለቀስኩኝ እየታ የለ ምንጣፍ የለን ምንም ምንም ምንም ያገኘነው ነገር የለም። ም የለን ጃርካን የለን ቂጣ የምንጋግርበት አዋተነው ሙጫ በረምዳድ ገዝተን ያስጠፍጠፍ እያደረግን ነው። ቂጣ የምንበራው የምንገዛበት የለን ምን የለን

ይሄው እንዴት ነው የኛ ኑሮ? ጦርነቱ ካለፈ በኋላ ጦርነቱን በማሰብ ድጋሚ ነገር ሊከሰት ይችላሉ። የእንቅልፍ ማጣት ሊሆን ይችላል። የአእምሮ መቃወስ ሊሆን ይችላል። ሌሎች ሌሎች ችግሮች ሊገጥማቸው ይችላል ልጆች። ስለዚህ እናት ደግሞ በሌላ አንግል፣ ሌላ ምን ችግር ሊገጥማት ይችላል? ሴቶች ደግሞ ልጆቼ እንዲሆኑ ባለቤቴ እንዲሆነ በሚል

ከህጻናቱ በተለየ መንገድ ደግሞ እሷ ደግሞ ከፍ ያለ ስብዕና ስላላት ወይም ደግሞ ከፍ ብላ ስለቆየች ከህፃናቱ በተለየ መንገድ ተጎጂ ትሆናለች። ለምሳሌ ምንድን ነው ተጎጂ የሚያደርጋት ብለን ብናይ አንደኛ ባለቤቷ ሲገደልባት ያየች ሴት የመጀመሪያ ጤና፣ የአእምሮ ጤና መቃወስ ነው የሚገጥማት። ይህንን መከራ ከምሸከም ራሴን ባጠፋ ሚል ስሜት ይመጣል ማለት ነው። በጦርነት ምክንያት እነዚህ አይነት ችግሮች ሲፈጠሩ አንደኛ ልጆች

የሚወዱትን ሊያጡ ይችላሉ፣ ወይም ደግሞ የሚወዷቸውን ሰዎች እያዩቸው ሊገደሉ ይችላሉ። ስለዚህ ለምሳሌ ወላጁ ሲገደልበት እያየ ያደገ ህፃን ወደፊት ለሚመጣው ህይወቱ ከፍተኛ የሆነ ጥላቻ፣ ከፍተኛ የሆነ ፍርሃት፣ ከፍተኛ የሆነ የአእምሮ ቀውስ ሊገጥመው ይችላል። እንዲህ አይነት ከጦርነት ማግስት በሴቶች ላይ የሚመጣው ማህበራዊ ቀውስ በጣም ከባድ ነው የሚሆኑ። ስለዚህ ለዚህ መፍትሄ ያስፈልገዋል ማለት ነው። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።

ዛሬ የሚከበረውን ዓለም አቀፍ የሴቶች ቀን አስመልክቶ ያሰናዳነውን የአብይር ዘገባችንን ነው እየተከታተላችሁት ያላችሁት። አሁን ደግሞ ወደ መቀሌ በማምራት እዛ ወደሚገኘው የተፈናቃይ ማዕከል በማምራት ተፈናቃይ ሴቶች ስላሉበት ሁኔታ አነጋግረናል። በዚያ ያሉ ሴቶችና እናቶችም በአሁኑ ጊዜ የሚያገኙት እርዳታ እጅግ አነስተኛ በመሆኑ ለረሃብ መጋለጣቸውን ይናገራሉ። ሙልጌታ አጽብሃ ነው ያነጋገራቸው። ዝርዝሩ እንደሚከተለው ይቀርባል።

በሰቲት ሑመራ ከተማም በሁመራ ሁለተኛ ደረጃ ትምህርት ቤት አስተማሪ እንደነበሩ የነገሩኝ መምህር አዛለች ሀብተ ማርያም በከተማዋ ከመምህርነት ውጭ በግብርና ስራም ተሰማርተው ይሰሩ እንደነበር በመግለጽ ጥሩ የሚባል ኑሮ እንደነበራቸው ነው የተናገሩት። ሁመራ ሁለተኛ ደረጃ ትምህርት ቤት አስተምር ነበር። እዛ ስኖር ለአስራ አምስት አመታት እዛ አስተምር ያለው። እዛ ተመድቤ ከሄድኮ እዛ ኑሮዬ መስርቼ ልጆች ወልጅ አራት ልጆች ወልጅ ዛ

ቤት ሰርቼ በሰላም ወጥተን በመግባት ኑሯችን የተስተካከለ ነበር። ጥሩ ህይወት ነበር። የሰርቶ መብላት በጣም መልካም ነው። ሰርተን በደስታ እንኖር ነበር። ጎና ጎን ከስራችን ሁመራ ደስ የሚልህ፣ በዚህም እየሰራ በዚህም የተለያዩ እርሻ እንትን ከሶ እንትን ለአንድ ካሬ ለሁለት ካሬ ተከራይተ እርሻም ተካሄዳለ። በክረምት ወቅት እሱ ነው እንትናችን

ትርፋችን በዛ ምክንያት እንደዛ፣ መንግስት ብድር ይሰጠናል። ብድርና ቁጠባ ነበር። ቤት እንሰራለን ከደሞዛችን ይቆረጣል። ጥሩ ህይወት ነበረን ብቻ።

ሁመራ ሁሉም ፍቅር ተባብሮ ተፈቅሮ ነው የሚኖሩ ያስቡ። ባለፈው ዓመት ጦርነቱ ሲጀመር ከቤታቸው ገንዘብ ይሁን ንብረት ሳይዙ እንደወጡ ገልጸዋል። ከጥቅምት 30 ጀምሮ እስከ የካቲት 2013 በእግር አንዳንድ ጊዜም መኪና ሲያገኙ እየተጓዙ መቀለ ከተማ ከሶስት ወር በኋላ እንደደረሱ ነው የገለጹት። ከአምና 2013 ጥቅምት ሰላሳ ጀምሮ ግን ባልታሰበ ሁኔታ ወራሪ ሻዕቢያ

እና ፋኖ የአማራ ክልል በባእከር መጡ። ሻቢያ ደግሞ በኦም ሀጀር ሆኖ ከባድ መሳሪያ ወደ ሁመራ በመጣል ለህዝቡ በቃ ለህዝቡ ሰላማዊ ህዝቡ ላይ በመጣል ተደናግጦ ህዝቡ ንብረቱን፣ ቤቱን ቤቱ እንደከፈተ በእግር በእግር አደባይ ወደሚባል ቦታ በመሮጥ በመሮጥ ሌት ተቀንን እግሬ እስከሚቆስል በእግሬ በመሮጥ ከልጆች ጋር ከባለቤት ተበታትነን ያው እንደማይደረስ የለም ሽሬ ደረስን።

በአሁኑ ጊዜ የሰው እጅ የምጠብቅ ሁኛለሁ የሚሉት መምህር ታዛለች በመቐለ ከተማ በሚገኝ ሰብዓ ካሬ ተብሎ በሚጠራ የተፈናቃዮች ማዕከል እንደሚኖሩ ነው የገለጹት። ብርዱ ንፋሱ አሁን ይሻላል እንጂ ብታየው በቃ እዚህ ጋር ያለው ብርድና ንፋስ ልነግር አልችልም። በጣም ነው የተሰቃየን። በጣም ነው የደነገጥ ነው እኔ ራሴ ልጆች አሁን እዛ ጋር ባካችሁ ቤት ካለ አሳድሩ ብዬ እዛ ነው ማድረው። ምክንያቱ ብርድ ልብስ የለኝም፣ ፍራሽ የለኝም፣ ማቴሪያል የለኝም። ስለዚህ አላቀረቡልንም

ስለዚህ ያለኛ አማራጭ ሰው ጋር ለምኝ እዚህ ጋር እዚህ ቤቶች አሉ። ከዛ እየተመላለስኩ ልጆቼ እንዳይታመሙብኝ ማለት ነው። በዚህ መድኃኒት በሌለበት ሰዓት እየተመላለስኩ ነው እዚህ ጋር የምንኖረው። ምን ምን ልበልህ ታዲያ፣ እርዳታ እንዳይሰጡ የለም፣ አስራ አምስት ኪሎ እኔ ለምሳሌ እያስተማርኩ አስር ሺ ወስድ ነበር። ስለዚህ አሁን ግን አስራ አምስት ኪሎ ምንድናት የምትሆነ ጨው በአቅማ ጨው ነስንሰህ እንኳ እንዳትበላ። ሁለት መቶ ሁለት መቶ ለኪሎ ጨው፣ ስኳር የለም

ቡና የለም። ምንድን ነው በቃ ይሄን የቀለለ ነገር አለና፣ እችን አድርጌ አድራሉ የምትለው ነገርስ የለም። ሁሉም ከባድ ነው፣ ውድ ነው። እንጨት የለም። እዚህ ጋር አሁን መብራት መብራት እንኳ ሶላር ሱጥን ብለናቸው በእጣ በእጣ ነው። እንዴት እኔ ጨለማ ላይ እያደርኩ እጣ የሚባል ነገር የለም። ልጆች ይዘህ ጨለማ ታድራለህ። በእጣ ነው ብለው ሶላር ራሱ አልሰጡንም። በጣም ፈታኝ ነው። ታዲያ እግዚአብሔር ያመጣውን ለኔ ብቻ አይደለም፣ ለሁሉም ሰው ስለሆነ ለሁሉም ትግራይ ነው። ከጫፍ እስከ ጫፍ ነው የተናወጠው እኮ

ሁመራ ብቻም አይደለም ለሁሉም ነው። የባሰ ግን ሁመራ ምዕራባዊ ዞን ሆነ እንጂ። ስለዚህ ምን ልበልፍ ከባድ ህይወት ነው ያለ። በተፈናቃይ ማዕከሉ የሚኖሩ ሰዎች አብዛኞቹ ከምዕራብ ትግራይ የተፈናቀሉ ሲሆኑ ከዛላምበሳ እና ኢሮብ አካባቢም ተፈናቅለው የመጡ ሰዎች ተጠልለውበት ይገኛሉ። በማዕከሉ ያገኘኋቸው ወይዘሮ ሰንበቱ ወልደ አብዝጊ የተባሉ በበኩላቸው በ1991 ዓ ም በኢትዮ ኤርትራ ጦርነት ተፈናቅለው

ከኤርትራ ወደ ትግራይ እንደገቡ ገልጸው ከዛን ጊዜ ጀምሮ በማይካድራ መኖር መጀመራቸው ገልጸዋል። ለ22 ዓመታት በማይካድራ ጠላ በመሸጥ ቤት በማከራየት ሕይወታቸው ይመሩ እንደነበር ነው የገለጹት። ባለፈው አመት ጦርነቱ ሲጀምር ደግሞ ለሁለተኛ ጊዜ ተፈናቅሏል። የ43 ዓመት ልጃቸውም እንደተገደለባቸው ይገልጻሉ። በ30 ጥቅምት ነው ጠላት የመጣ።

እኛ የወጣ ወጥተዋል፣ ሁሉ ወጥተዋል። እኛ ግን አልወጣ ደከማች ደግሞ ነበር። ልጄ ብርሃኔ ነበር ሲሰራ ምንም አውቀ የለም። ልጄ ትግሬ ብቻ መሆን እንጂ ሌላ ጢያት የለው። ወደ እናቴ ብሎ ሲገባ ሲመጣ ገና በር ገና ሳይገባ ከቤቱ በትግራይ መሆኑ በፋስ ገደሉት። ቀብሪ ቀብሪ ላይ ባገኘው ባካ ችለሙን ጠይቁልኝ ብዬ ጠየቅኩት። አንድ ነበር ጓድ ባለማራ ነው እሱ ከኔ ገርዳና ነው

ጠይ ለስ መጣ እንዲህ ነው አለ ልጅ የሞተው ገደሉት። መቼ ማት ነግሪ ሕክምና ልወስድ ነበር አለ። ታዲያ ያልነበረው አሁን ግን ጅብ እንዳይበለብልኝ አንድ አምስት ሰው መጡ አንስቶ ወደ ሽንጥሮን የወሰዱት እንጂ ወደ ቤተክርስቲያን አልወሰዱም በእኛ

ሰባት ቡምባ ምትበላለች በሳ ሽንጥረው ከዛ ቀበሩት። የአራት ልጆች እናት የሆነችው ልጃቸውም ወደ ሱዳን እንደ ተሰደደች መስማታቸው የገለጹት ወይዘሮ ሰንበቱ በአሁኑ ጊዜ ያለችበት ሁኔታ አላውቅም ብለዋል። ተፈናቅለው በሚኖሩበት ማዕከል የሚያገኙት እርዳታ እጅግ አነስተኛ መሆኑ በመግለጽ ተርበናል በማለትም ነው የተናገሩት። የመቀለ ሰው ያመጠን ነንጌራ በልተናል

ያመጣልን እንጀራ ልብሳቸው የነሱ ልብስ ነው የለበስና የነሱ እንጀራ በልተናል። የመቀለ አሁን እንደኛ ሆነዋል እንጂ ባክ ሲዘጋ ምናምን ሲዘጋ እንደኛ ነው ያለ። የመቀለ ሰው ሁሉ ኮፍቶት ነው ያለ። አሁን ሳሉ ግን እነሱ ነው ያሉን። አበልን የመቀለስ ልብሳችን ለብሰናል በልተናል፣ በነሱ ልብሳችን ቀይረናል። መንግስት ደግሞ በመቼ ጉንበት ሰጠን ስንዲያ ከጉንበት ጀምሮ ደግሞ መስከረም ሰጠን

ሩዝ ደሞ ሰጠን። ከዛ ወዲህ አልሰጠን። በኋላ ከረም የተቀበልና አሁን አስራ አምስት በአንድ ሰው ተቀበል አስራ አምስት ኪሎ አሻገር ነው በጣም ያቺ አስራ አምስት ሰጠን እስካሁን ከዛ ወዲህ ደሞ እንጃ ዝጋ

በሑሞራ ከተማ በንግድ ስራ ተሰማርተው እንደነበሩ አሁን ተፈናቅለው በማዕከሉ ያገኘኋቸው ወይዘሮ ሀመል ማል አመኑ የተባሉ በበኩላቸው በጦርነቱ ምክንያት አንድ ነገርም አላነሳን። ብገንዘብ አላዝነ ምን አላዝነ በቃ ብጃ ማርገን የወጣና የመቀሌ ህዝብ ሁሉ እንጀራ ያዋጣል፣ ልብስ ያዋጣል፣ ሁሉ ነገር ያገዘን ነበር። አሁን ግን ባንክ ቤት ስለሌለው ለራሱን ተቸግሮ ስለሆነ በቃ ለራሳችንም በቃ ከነሱ ነው እያመጣን የምንመላ ነበር፣ ያመጡልናል።

የዓለም አቀፍም ሰናይ ገባሪም ይረዱነ ነበር። አሁን ግን ሁሉ ነገር ተዘግቶን ያለ በአብይ ሰንክ ማለት ነው። ዓለም አቀፍ ተቋማት ለተፈናቃዮች በተለይ ሴቶች ላይ ተጽዕኖ እንደሚበረታ ተገንዝበው በአስቸኳይ የምግብ እርዳታ ሊያደርጉልን ይገባል ይላሉ ወይዘሮ ሀመልማል የሆነ ጀርካን ምና ሳሙና አሁን ሳሙና የለ ማጠቢያ ያለ ከእነሱን የምንሰጥ የነበር የሆነ ሊፓፋ ምናምን ለህፃኖች ይሰጣል።

አሁን ግን ቁመኔ ያለ ሁሉ ነገር ሊቀጥሉበት አለባቸው። እነሱስ በቃ ሊሰጡን በቃ ሁሉ ነገርስ እርዳታ ስለማቋረጥ የለባቸውም ነምል። በመቀለ ከተማ ሰብዓ ካሪ ተብሎ በሚታወቀው የተፈናቃዮች ማዕከል የሚገኙ ሴቶች በዛሬው እለት የሚከበረው ዓለም አቀፍ የሴቶች ቀን ማርቼትም አክብረዋል። ለአሜሪካ ድምፅ ሙልጌታ ጽበሃ መቀለም

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ዛሬ እለቱ ማርች ኤት ዓለም አቀፍ የሴቶች ቀን የሚከበርበት እለት ነው። ወደ ሌላኛው ሴቶችን የተመለከተ ዘገባ ስናልፍ ደግሞ ሴቶች ያገባናል እንችላለን ብለው የመጠየቅ ባህል ማዳበር አለባቸው ያሉንን በተለያዩ የሙያ ዘርፎች የተሰማሩ ባለሙያዎችን አነጋግረናል። ፀሐይ ዳምጣው ነች ያነጋገረቻቸው ወደ ዘገባው

ሴቶች በተለያዩ ማህበራዊ፣ ኢኮኖሚያዊ፣ ስነ ልቦናዊና የፖለቲካ ጫና ስር ሆኖም በሁሉም መስክ ግን ኃላፊነት ተሸክመው የሚኖሩ ቢሆንም ይህ ተግዳሮታቸው እምብዛምም አይነገርላቸውም ይላሉ የአሜሪካ ድምጽ ያነጋገራቸው ሴቶች። ድምፃዊት አመልማል አባተ ሴቶች ከሚጋረጥባቸው የተለያዩ ጫናዎች ውስጥ በራሳቸው ጥረት ለመውጣት ይታተራሉ ስትል የራሷን ተሞክሮ ለቪኦኤ አጋርታለች። ሁሉም ሰው አሁን በራሱ ጥረት በራሱ ጥረት ነው የሚታገለ

ያለው ሲስተሙ በጣም ቢያግዝ ብዙ ሴቶች ሊወጣ ይችላል። ግን አሁን እኔን ብትወስጂ ደርግ ዘመን በግዳጅ ነው ከቤተሰብ የወጣሁት ቤተሰብ ታስሮ ምናምን የወጣሁት እና ያ ሲስተም ባይኖር ኖሮ ምናልባት እኔ እዛው እንደ እናቴ እዛው በዛው ኤሪያ ወይ ተድር ምናምን እዛው ቀር ነበረ እና እነዚህን ሴቶች የሚያወጣ ነገር እንደዛ የምልሽ በጉልበት ወይ በእስር ሳይሆን ግን አንድ ሲስተም

ስትል በየክፍለ ሀገሩ አዲስ አበባ ብቻ ሳይሆን በየክፍለ ሀገሩ አሁን በኢትዮጵያ ደረጃ ስናወራ ሴቶችን የሚያበረታታ ነገር ቢመጣ በጣም ብዙ የታመቀ ነገር አለ። በዛን ጊዜ ብዙ ልጆች እንደወጡ ስላየን አሁንም፣ በተለይ በተለይ ክፍለ ሀገር ስትሄጂ ለሴት ልጅ የሚሰጠው የተወሰኑ ነገሮች ናቸው። ወይ ትዳር ይሆናል በራሴ ሳየው እንዳትዘፍን ተብሎ ለባልትሰጥቻለው ያው እኔ ከእግዚአብሔር ጋር ራሴ

ጠፍቼ የምታግዬ ነው እና ለሴቶች ሰፖርት የሚያደርግ ሲስተም ቢፈጠር የበለጠ አርቱ ላይ በጣም ብዙ ይወጣል። ሴቶች በሁሉም ነገር ኃላፊነት ይሰማቸዋል። በችለተኝነት የሚያልፉት ነገር የለም፣ እንዲሁም ያገባኛል የሚል ስሜት አላቸው የምትለው አርቲስቷ ያኔ በኢትዮጵያ የሴቶችን መብት አብዝቶ ማቀንቀን ባልተጀመረበት ከሰላሳ ዓመት በፊት ሴቶችን ለማበረታታት በሙያዋ ኃላፊነቷን ስትወጣ እንደነበረችም ገልጻለች።

በየትኛውም ሀገር በሚፈጠረው ግጭት ወይም አለመግባባት እንዲሁም በተፈጥሮ ችግር ለሚከሰቱ ችግሮች ሴቶች ግንባር ቀደም ተጎጂዎች ናቸው ስትል የገለጸችው አርቲስት አመልማል በመልካም ስራዎች ላይም ግንባር ቀደም ናቸው ትላለች የሴቶች ሚና በይበልጥ እንዲጎለብትም ሴቶችን የማበረታታትና ጫናቸውን ሊቀንስ የሚችል ስርዓት ብዘረጋ ስትልም ገልጻለች ወንዶቹ

ካለቶ ሴቶችን ካለ ወንድ ያው ትንሽ ከባድ ነው፣ አለም ላይ ብዙ ጊዜ ግን ኃላፊነት ብዙ ጊዜ የሚወድቀው ሴቷ ላይ ነው። አይተሽ እንደሆነ መንገድ ላይ ልታቅፋ ምትለምን እናት እንጂ አባት አይተሻል? ብዙ ጊዜ ልጇ ለምና ለምኝም በሆነ አሳድጋለሁ የምትለው እናት ነች። ያ ኃላፊነት ኢኳሊ የወንዱ መሆን አለበት የሴቷ ብቻ ኃላፊነት ሴቷ የታመመ ልጅ ከወለደች የእሷ ያመጣችው ችግር። ሴቷ ቤት ውስጥ ቁጭ ብላ ልጆች ካሳደገች

እንደማትሰራ የሚመስለው እሷ ግን ቤት ውስጥ ባትሰራ እሱ ውጭ ወቶ ሊሰራ አይችልም ነበረ። ወደፊት ለሀገሪቷ እኔ አሁን ያየሁት በቃ ድህነት ነው ጠላታችን በቃ

እና እዛ ላይ ደግሞ ሴቷ ካልተሳተፈች ብቻውን ወንዱም አይሆንም። አሉ በጣም ጥቂት ናቸው እንጂ በጣም ጎበዝ ወንዶች አሉ። ሴቶች በየትኛውም መስክ ይገባኛል፣ ይችላለው የማለት ባህል ሊያዳብሩ ይገባል፣ ያለችው ደግሞ በቡሌሆራ ዩኒቨርሲቲ ገዳ እንደ ጎቨርነንስ ትምህርት እጩ ዶክተር ደራርቱ በቀሌ ናት። የሚገባቸውን ቦታ መጠየቅ ምሳሌ አንዳንድ መድረኮች ላይ ሲጋብዙኝ

የሴቶችን ኮታ ለመሙላት ከሆነ በቃ ሴቶች ጎደሉን ምናምንም የሚል አይነት እንትን ካላቸው በጣም ኢምፖርታንት ነው ብዬ እንኳን ባምን አልሳደር ዲዘርቭ እንደማድረግ አውቆ ነው ሊጠራኝ የሚገባው አይነት አቋም ያለኝ ትችላለች የሚለውን አምኖበት ለጠራኝ፣ አክብሮ ለጠራኝ ሴትነቴንም፣ ችሎታዬንም ለሴት የሚገባት ቦታ በችሎታዋ ሊሰጣት የሚገባት ቦታ ሆኖ ከተጠራ ሄዳሉ። የሴቶችን ቀን

ቀኑን ማክበር ሳይሆን ሴቶችን ማክበርና ስኬቶቻቸውንም ሆነ ጉዳታቸውን ለህብረተሰቡ ማሳየት አለበት ስትል አክላለች ወይዘሪት ደራርቱ ሳሌ ማቼት። በብዙ ኤንጆዎች ናምን በጣም በትላልቅ ፈንድ ነው የሚከበረው።

ቀኑ ይከበራል፣ ግን ሴቶቹ የምንልበት ቢያከብሩ የሴቶችን ቀን ሳይሆን ሴቶችን የምናከብርባቸው ቀናቶች ቢበዙ እርባይ ነው። ሴቶች በተሳትፏቸው መጠን ውሳኔ መስጠት ላይ ጎልተው መታየት አለባቸው ያሉት ያነጋገርናቸው ኢንስቶች፣ ማህበረሰቡ ደግሞ የሴቶችን ዋጋ ማወቅ ማበረታታትና እውቅና መስጠት አለባቸው በማለት አክለዋል። ዛሬ በኢትዮጵያ የተከበረው አርባ ስድስተኛው ዓለም አቀፍ የሴቶች ቀን እኔም

የእህት ጠባቂ ነኝ በሚል መሪ ቃል ነው። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። አሁን ደግሞ በሴቶች ዙሪያ ከተሰናዱ መሰናዶች ወጣ ወዳለው ዘገባ እናምራ።

ከአሜሪካ መንግስት በተገኘ የ3.1 ቢሊየን ብር ድጋፍ ኢትዮጵያ ውስጥ ከ29 ዓመት በታችና ከ15 ዓመት በላይ ለሆኑ 2 ሚሊየን ወጣቶችን ተጠቃሚ ያደርጋል የተባለ ፕሮጀክት ይፋ ሆኗል። አምሬፍ ሄልዝ አፍሪካ በተባለ መንግስታዊ ያልሆነ ግብረ ሰናይ ድርጅት አስተባባሪነት የሚፈጸመው ይህ ፕሮጀክት ወጣቶችን የስራ ፈጣሪና ኢኮኖሚ ተጠቃሚነት፣ የሲቪልና ማህበራዊ ተሳታፊነት፣ የስነ ተዋልዶና የጤና

አገልግሎት ተደራሽነት ያረጋግጣል ተብሏል። ሰሞኑን ይፋ የተደረገውና ከፍታ የሚል ስያሜ የተሰጠው ፕሮጀክት በኢትዮጵያ 18 ከተሞች ላይ ተግባራዊ እንደሚሆን የአምሬፍ ሄልዝ አፍሪካ አስተባባሪ አቶ ቻላቸው ጥሩነህ ለአሜሪካ ድምጽ ተናግረዋል። መስፍን አራጌ ዝርዝር አለው።

ዮናስ መስፍን በደሴ ሆቴ ክፍለ ከተማ የሚኖር ሃያዎቹ አጋማሽ ላይ የሚገኝ ወጣት ነው። ከሁለት ዩኒቨርሲቲዎች ሁለት ዲግሪዎችን ይዞ ተመርቋል። የመጀመሪያውን ከሐዋሳ ዩኒቨርሲቲ በዋተር ሰፕላይ ኤንድ ኤንቫይሮንመንታል ኢንጂነሪንግ፣ ሁለተኛውንም እዚያው ሐዋሳ ከሪፍት ቫሊ ዩኒቨርሲቲ በቢዝነስ ማኔጅመንት ከተመረቀ ሶስት ዓመታት የሞሉት ወጣት የሚተዳደርበት ስራ ባለማግኘቱ አሁንም ቤተሰብ ስር ለመኖር መገደዱን ይናገራል። ተምሬ ጨርሻለሁ። ቆየሁ ሳይማሪያስ

አማረኝ ቤተሰብ ለራሱ መርዳት አልቻልኩም። አሁንም በቤተሰብ ስር ውስጥ ነኝ። ራሴንም መርዳት አልቻልኩም።

እንደ ወጣቱ በዩኒቨርሲቲ ቆይታቸው የተሻለ ውጤትና ተስፋ የነበራቸው ብዙ ጓደኞቹ በስራ እጦት ምክንያት ለተለያዩ ጎጂ ሱሶች እየተዳረጉ ነው። በተለይ አሁን በደሴ አካባቢ እኔ ብዙ ጓደኞች አሉ ተምረው ስራ አያገኙም እና እንዳለ አብዛኛው ጓደኞቼ ያልተገባ ሱስ ውስጥ ነው ያሉት። ተምሮ እንደዚህ መሆን በጣም ከባድ ነው። አሁን ድሮ የመማር ፍላጎት ነበር። አሁን ላይ ያሉት ልጆች ብጠይቃቸው የመማር ፍላጎት የለም ማለት ምን ያሉ እኛን ቁጭ ብለን ነው ተምራችሁ፣ በቃ እንደዚህ ቁጭ አላችሁ። የሞራልም

ለመማር ያለው ጉጉትም ድሮ የነበረው ጉጉት ይጠፋል። መጪ ትውልድ ለራሱ እንዴት እንደሚሆን ያሳስባል። ኢትዮጵያ ውስጥ ተምሮ ስራ ማግኘት ከባድ ነገር ሆኗል። ተምረ ከአንተ የሚጠበቅብህን ነገር አርገ ቤተሰብ ስንት ለፍቶ አስተምሮ ቤተሰብ ይብን መርዳት እንኳን ባትችል ከቤተሰብ ወጥቶ ለራሱ ራስ መቻል አንድ ትልቅ ነገር ነው። አምሬፍ ሄልዝ አፍሪካ በኢትዮጵያ ይህን የወጣቶች የስራ አጥነት ችግር ለመቅረፍ የኢኮኖሚና የስነ ተዋልዶ ጤና ተጠቃሚነታቸውን ለማረጋገጥ ከፍታ የተሰኘ ፕሮጀክት ይፋ ያደረገው ሰሞኑን ነው።

የፕሮጀክቱ አስተባባሪ ቻላቸው ጥሩነህ ለአሜሪካ ድምፅ እንደገለጹት ከአሜሪካ መንግስት በተገኘ የሶስት ነጥብ አንድ ቢሊዮን ብር ድጋፍ ይፋ የሆነው ፕሮጀክት ወጣቶች ያሉባቸውን የኢኮኖሚ፣ የጤና፣ የማህበራዊና የተሳትፎ ችግሮች መፍትሄ ይሰጣል ተብሎ ታምኖበታል። ሁለት ሚሊዮን ወጣቶችንም ተጠቃሚ ያደርጋል ነው የተባለው። አንደኛ በፎርማል ቅጥር እንዲሄዱ የምናደርገው ይሆናል። ለሱም የሚሆኑ ስልጠናዎች፣ የክህሎት ማዳበር ስራዎች፣ የማገናኘት ስራዎች ይሰራለን። በዚህኛው ደግሞ እንደ አንተ

ኢንተርፕርነርሺፕ የቢዝነስ ማኔጅመንት እና ሌሎች ስራዎች ላይ እናግዛቸዋለን። ስልጠና በመስጠት ቢዝነስ የተሳካላቸውን ሰዎች እያመጣን እንዲቀስሙ እናደርጋለን። በተለይ የወጣቶች የቁጠባ ባህል እንዲጎለበት ትኩረት ተደርጎ እንደሚሰራ አስተባባሪው አስረድተዋል። ወጣቶቹን ያማከለ አገልግሎቶችን መስጠት ዘርፉ በዛ ይላል። ለምሳሌ የስነ ተዋልዶ ጤና አንደኛው ነው። ከትምህርት ውጭ የሆኑ በየጎዳናው የሚኖሩ ወጣቶች ሊኖሩ ይችላሉ። እነሱን አምጥተን

የማንበብ እና የመጻፍ ክህሎታቸውን አዳብረን የስራ ፈጠራ እና የስራ እድል የማገናኘት ስራ እንሰራለን። ፕሮጀክቱ ወጣቶች የነገ ሳይሆን የዛሬ መሪዎች እንዲሆኑ አቅማቸውን የማጎልበት የባህሪ ለውጥ እንዲያመጡ የመደገፍ ዝርዝር ተግባራትንም ያካትታል ይላሉ አቶ ቻላቸው። በፕሮጀክቱ ተጠቃሚ ለመሆን ግን ወጣቶች ዴሞክራሲያዊ ምርጫንና አመራርን የተለማመዱበት አደረጃጀት ያስፈልጋቸዋል ባይ ናቸው። በተደራጁበትና አዋጭ ነው ባሉት የሙያ ዘርፍ እንዲሰማሩ

ከብድር ጀምሮ የሙያ ስልጠና እንደሚመቻችላቸው አያይዘው ጠቅሰዋል። መመልመል የሚያስችል የመጀመሪያው ክራይቴሪያ አድርገን የምናስቀምጠው ወጣቶች ተደራጅተው ራሳቸው በሚመሩት በዲሞክራቲክ ኤሌክሽን የማህበረሰብ ተወካዮቻቸው አብረው ሆነው በነጻነት

ያንን አቋቁሞ ሲመጡ ብቻ ነው። ፕሮጀክቱ በታሰበላቸው ልክ አልተንቀሳቀሱም የተባሉ የወጣት ማዕከላትን የማነቃቃትና አገልግሎታቸውን የማሳደግ ስራ በተጨማሪነት ይሰራል ተብሏል። ይሄ ፕሮጀክት ቁጥሩን ስናየው ስልሳ ሚሊዮን ትልቅ ብር ሊመስለን ይችላል በዶላር ሶስት ነጥብ አንድ ቢሊዮን ብር አካባቢ ነው።

ግን ኢትዮጵያ ውስጥ ከሰላሳ ዓመት በታች የሆኑ ወጣቶች ቁጥር ብቻ ብናይ ወደ ሰባ ሁለት ሰባ ሶስት ሚሊዮን ይሆናል። እነዚህ ወጣቶች ውስጥ እኛ ለመድረስ ያሰብነው በአምስት ዓመት ጊዜ ውስጥ

ከተሳካልን ተስፋ አድርጋለሁ፣ ይሳካልናል ሁለት ሚሊዮን ነው። ይሄ በፈረንጆቹ አባባል ኤ ድሮፕ ኢን ኤን ኦሽን ነው። በጣም በጣም ትንሽ ቁጥር ነው እና የችግሩ ግድፈት ሰፊ እንደሆነ እንረዳለን። ከዚህ ቀደም ወጣቶችን የስራ ፈጠራ ባለቤትና የኢኮኖሚ ተጠቃሚዎች ለማድረግ የተጀመሩ እንቅስቃሴዎች የታሰበላቸውን ያህል ውጤታማ አለመሆናቸውን ጉዳዩ ያገባናል የሚሉ አንዳንድ አካላት በተለያዩ መድረኮች ሲናገሩ ይሰማሉ። አንዳንዶቹ ከዚህም አለፍ ብለው ወጣቶችን የስራ ዕድል ተጠቃሚ

ለማድረግ ከአመታት በፊት በመንግስት በኩል ተበጅቶ የነበረው አስር ቢሊዮን ብር የደረሰ የሚል ጥያቄ የሚያስከትላሉ። እንደ ወጣት ዮናስ አይነቶቹ ደግሞ ለወጣቶች ተብለው ተዋውቆ የነበሩ ፕሮጀክቶች የፖለቲካ ማስፈጸሚያና የግለሰቦች መጠቀሚያ ሆነው ማለፋቸውን ያስታውሳሉ። ብዙ ጊዜ ወጣቱ ተጠቃሚ አይደለም። በየሰፈሩ ምን ያህል ወጣት አለ፣ ምን ያህል ወጣቱ ተምሮ ስራ አግኝቷል፣ ምን ያህል ወጣት ተምሮ ተደራጅቷል የሚለው ነገር የሚያሳስባቸው አይመስለኝም። በወሬ ደረጃ እንዳለን እናውቃለን፣ ግን መንግስትም ሆነ

የውጭ ድርጅትም እንደሚያቋቁሙ ወጣቱ በዛ ልክ ተሳትፎ የለውም እና ይሄ ነገር ቢመጣም ብዙ ለወጣቱ ተደራሽ ነው ብዬ አላስብም። አገራችን ላይ ጦርነት የሚበዛው በዚህ ምክንያት ነው። ስደት የሚበዛው በዚህ ምክንያት ነው። ሌብነት የሚበዛው በዚህ ምክንያት ነው። ተምሮ ለት ጉርሱን ካጣ ሰው ሊሰርቅ ይችላል። የከፍታ ፕሮጀክት አስተባባሪ ከዚህ ቀደም የነበሩ ችግሮች እንዳይደገሙ የራሳችን ያሉትን የክትትል የምዘናና የድጋፍ ስርዓት እንዘረጋለን ብለዋል። ከአሁን በፊት የተከሰቱ በሌሎች አደረጃጀቶች ችግሮች

እንዳይደገሙ እንዳይደገሙ ክትትልና የድገፋ ስርዓት ዘርግተናል። እሱን እየዘረጋን እያሳደግ ነው እንሄዳለን። ፕሮጀክቱ አዲስ አበባን ጨምሮ አስራ ስምንት ከተሞች ላይ የሚተገበር ሲሆን በትግራይ ያለው የጸጥታ ችግር ከተስተካከለ ደግሞ መቀሌንም ያካትታል ነው ያሉት አስተባባሪው። ፕሮጀክቱ ይፋ ሲደረግ በአጋርነት የተገኘውን የሴቶችና ማህበራዊ ጉዳይ ሚኒስትርን በተነሱት ስጋቶች በተቋሙ ድርሻና መሰል እንቅስቃሴዎች ዙሪያ ምላሹን ለማካተት ያደረግነው የስልክ ሙከራ ለጊዜው አልተሳ

ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። አሁን ደግሞ

ወደ ዩክሬን እናምራ። የሰላማዊ ሰዎች የጉዳት መጠንና ወደ ጎረቤት ሀገራት የሚሰደዱ ሰዎች ቁጥር መጨመርን ተከትሎ የተባበሩት መንግስታት ድርጅትና ዓለም አቀፍ የረዴት ተቋማት በዩክሬን ያለው ፍልሚያ ተቋጭቶ ሰላም ይሰፍን ዘንድ ጥሪ አቅርበዋል። በተባበሩት መንግስታት የቅርብ ጊዜ ቆጠራ መሰረት በግጭቱ እስካሁን ከ1200 በላይ ሰዎች ተጎጂ ሆነዋል። ከነዚህ መካከል አራት መቶ ስድስቱ ሕይወታቸውን አጥተዋል። ሊሳሽ

ከጄኔቫ ያደረሰችንን ዘገባ ሀብታሙ ስዩም ያቀርበዋል። የአሁኑን አሃዝ ይፋ ያደረገው የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ትክክለኛው የተጎጂዎች ቁጥር ከተመዘገበው በእጅጉ እንደሚልቅ አስታውቀዋል። በዚህ ምክንያት ግጭቱ የሰብአዊ ቀውስን እንደቀሰቀሰ የሚናገሩት የተቋሙ ኃላፊ ሚሼል ባችሌት ግጭቱ ቆሞ ሰላም ይሰፍን ዘንድ በድጋሚ ጥሪ እንዲያቀርቡ አድርጓቸዋል። የሳቸው ቃል አቀባይ ሊዝ ትሮስል በዩክሬን በቀጠለው ግጭት ምክንያት የትክክለኛ ተጎጂዎችን ቁጥር ለማወቅ እንዳስቸግር ያስረዳሉ።

አብዛኞቹ የተጎዱት በሩሲያ ጦር በተፈጸመ የአየር ድብደባና ጦሩ በተጠቀመባቸው ፈንጂዎች እንደሆነም ተነግረዋል። በተለያዩ ከተሞች ላይ የተፈጸሙ ከባድ የመድፍ ድብደባዎችና የሮኬት ጥቃቶች በመቶዎች የሚቆጠሩ የመኖሪያ ህንፃዎችን መውደማቸውንም አውስተዋል። በጋዜጠኞች ላይ ዛቻና ጥቃት መድረሱን በሚያወሱ መረጃዎች ተደናግጠናል።

አፍቃሪ ዩክሬን እንደሆኑ በሚገመቱ በቅርቡ በምስራቅ የሀገሪቱ ክፍል ውስጥ ባሉ ታጣቂዎች

ቁጥጥር ስር በወደቁ ስፍራዎች እየተፈጸመ እንደሆነ የሰማነው የሕግ መሰረት የሌለው እስር እንዲሁም የዩክሬን መንግስት በተቆጣጠራቸው ግዛቶች ውስጥ በአፍቃሪ ሩሳውያን ላይ የጭካኔ ተግባራት መፈጸማቸውን የሚናገሩ ዘገባዎችም አሳስበውናል። የተባበሩት መንግስታት የስደተኞች አገልግሎት ተቋም ከሁለት ሚሊዮን በላይ ሰዎች ወደ ጎረቤት ሀገራት ፖላንድ፣ ሞልዶቫ፣ ሮማኒያ፣ ሃንጋሪ፣ ስሎቬኪያና እና ሌሎች የአውሮፓ ሀገራት ተሰደዋል ብሏል።

የዓለም አቀፍ የቀይ መስቀል ኮሚቴ ቃል አቀባይ ኤዋን ዋትሰን ግን በመቶ ሺዎች የሚቆጠሩ ሰዎች ማሪውፖል በምትባለው የወደብ ከተማ ማምለጫ አጥተው እንደሚገኙም ተናግረዋል። ገለልተኛው የሸምጋይነት ሚናችንን በመጠቀም ሰላማዊ ሰዎች ከከተማዋ በመልካም ደህንነት የወጡ ዘንድ ሁኔታዎችን ለማመቻቸት ዝግጁ ነን። በዚያ ላሉ ሰዎች ዛሬ ላይ ያለው ሁኔታ የምጽአት ቀንን መሳይ ነው።

ነገሩ ሁሉ የበለጠ መጥፎ ሆኗል። በእጅጉ አስፈላጊ የሆኑ ነገሮች ተመናምነዋል። ለእነዚህ ሰዎች ነፍስ አድን ድጋፍ እንዲዳረስ ጥሪ እናቀርባለን።

ሩሲያ ያቀረበችው ሰዎች ከማሪፖል ለቀው እንዲወጡ የሚያስችላቸው ሰብዓዊ መተላለፊያ ዕቅድ የተኩስ አቁም ስምምነት ባለመከበሩ ሳይሳካ ቀርቷል። የረዴት ተቋማት ለድንገተኛ መጠለያዎች፣ ጤና አገልግሎት ተቋማት፣ ምግብና ንጽህና አገልግሎት እንዲሁም የመንፈስ ጭንቀትና ሐዘን ወረርሽኝ ላሉት ችግር የሚሆን የሥነ ልቦናና ማኅበራዊ ግልጋሎቶች ቅድሚያ ሊሰጥ እንደሚገባ አሳስበዋል።

እየተከታተላችሁት ያላችሁት በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ስርጭት ነው። የስርጭታችንን የመጀመሪያ አጋማሽ አጠናቀናል። ለሁለተኛው አጋማሽ የሴቶችን ቀን አስመልክቶ ወደ ተሰናዱት ቀሪ ፕሮግራሞች እንመለሳለን። ቀዳሚው ሳምንታዊው የትምህርት መሰናዶ ነው።

የሳይንስና ከፍተኛ ትምህርት ሚኒስቴር ከስቴም ሲነርጂ ከተሰኘ መንግስታዊ ያልሆነ ተቋም ጋር በመተባበር በኢትዮጵያ ከሚገኙ የመንግስት ዩኒቨርሲቲዎች የተመረጡና የማህበረሰቡን ችግር መቅረፍ የሚችሉ የፈጠራ ቴክኖሎጂዎችን ልዩ ብቃት ላሳዩ አስር ሴት ተማሪዎች ሽልማት አበርክቷል። ሽልማቱ በተለይ በቴክኖሎጂ ዘርፍ የሚታየውን ጾታዊ አለመመጣጠን ለመቅረፍና እጅግ አናሳ ሆነውን የሴቶች ተሳትፎ ለማሳደግ እንደሚረዳ ተገልጿል። ለመሆኑ ሴት

ተማሪዎች በሳይንስና ቴክኖሎጂ ትምህርት እንዳያድጉ የሚያግዳቸው ምንድን ነው? በውድድሩ ያሸነፉ ተማሪዎችን አነጋግሬያለሁ። ተከታትለን እንመለስ።

ከጅማ ዩኒቨርሲቲ በኤሌክትሪካልና ኮምፒውተር ኢንጂነሪንግ የተመረቀችው ሱማያ ሁሴን በአርባ ምንጭ የሁለተኛ ደረጃ ትምህርቷን ስትማር ጀምሮ ለሳይንስ ትምህርቶችና ለቴክኖሎጂ ውጤቶች ልዩ ፍቅር እንደነበራት ታስታውሳለች። በትምህርት ቤቷ ውስጥ በነበረው የፈጠራ ክለብ የነበራት ተሳትፎም ለኤሌክትሮኒክስ ውጤቶች የተለየ ትኩረት እንዲኖራት ረድቷታል። ሆኖም ከማህበረሰቡ የሚደርስባት ተጽዕኖ ግን ፈታኝ እንደነበር ትገልጻለች።

ማህበረሰባችን ላይ የሆነ የተጣለ አንድ አስተሳሰብ አለ። ቤቶች ሲባል የሆነ የሚሰጣቸው ኢሜጅ አለ። ወንዶች ሲባል እና ኤሌክትሮኒክስ ስታገኝ ምናምን ስትቀኝ ችልዝ ምን እንዴት እንደሆነ እንዲያረጋታል ምናምን የሚሉ ኮሜንቶች አሉ። አካዳሚካሊ ደግሞ ጥሩ ግሬድ ምናምን ሲኖርሽ ሁሉም ኤክስፔክት የሚያደርገው ወደ ሜዲሲን ሳይድ ነው እና ኢቨን ክላስ ዲስከስ እናደርግ ምናምን ከአስተማሪዎቻችን ጋር እንድነ መማር ፈልጉት ምናምን ሲሆን ወደ ኢንጂኒሪንግ ወደ ኤሌክትሪካል ወደ ኮምፒውተር ወደዛ ቤድስ ይለኛል ምናምን ሲል ምን ሆነች ነው ውጤት እያለ

አንቺ ማማን ያለብሽ ሜዲሽን ነው። የሆነ ነገር ብዙ እያደረግኩ እንዳለው እንዲሰማ የሚያደርጉ ኮሜንቶች ነበሩ። በሀዋሳ ዩኒቨርሲቲ ኮምፒውተር ሳይንስ የተመረቀችው ሳምራዊት ኢዛናም በቴክኖሎጂ ዘርፍ ለሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ የነበራት ተሳትፎ በበርካቶች ዘንድ ተቃውሞ ገጥሞታል። በተለይ የመመረቂያ ፕሮጀክቷን በብዛት ወንዶች የሚሰሩትን የፈጠራ ስራ ለመስራት መወሰኗ ተይ ይቅርብሽ የሚሉ ምክሮችን እንዳስከተለ ትናገራለች።

ያን የራሱ ፕሮጀክት ታይትላችንን ስንመድቅ በቃ ኤቭሪዋን በዚህ አጭር ጊዜ ውስጥ በፍጹም ልጨርሻችን፣ በቃ በዛ ላይ እንዴት አርግሽ። እኛ ደግሞ ሴቶች በብዛት እንደዚህ ኮዲንግ ላይ ብዙ ጊዜ ግቢያችን ውስጥ ራሱ ብዙ ሰው በቃ ሴቶች ኮድ አያደርጉም አለ አይደለ የወንዶች ነገር ተብሎ ነው የሚታሰበው ብዙ ጊዜ እና በቃ ኮድ ማድረግ የራሱ የሆነ እንደ ዊርድ ነገር ነበር የሚያሳየኝ ነገር እና

ብቻ ብዙ ሰው አቲቹም አይነት ፕሬሸር ነበር በጣም ሲጭንብኝ የነበረው ከብዙ ሰዎች። ግን በቃ ይሄን ነገር ማድረግ አለብኝ ምንድን ነው እንዳልችል የሚያደርገኝ ብዬ ደፍር የገባውበት በጣም አልሽቶኝ ነበረ። ምክንያቱም በጣም አጭር ጊዜ ነበር የተሰጠን ክላስ አለ፣ በዛ ላይ ኤግዛሞች አሉ። የእያንዳንዱ ኮርስ ደግሞ ሌሎች ፕሮጀክቶችም እንሰራለን ሊደርስ ስለሆነ እና አብዛኛው ፕሬሸር በቃ በጣም ብዙ ፕሬሸር ነበረብኝ የዛ ሰሞን

ሱማያና ሳምራዊት ግን ከማህበረሰቡ የሚደርስባቸው ጫና ሳያሸንፋቸው ሴቶች በብዛት በማይሳተፉበት የሳይንስ ቴክኖሎጂ ኢንጂነሪንግና ሂሳብ የትምህርት ዘርፍ በልዩ የፈጠራ ስራ ውድድር አሸንፈው ሀገር አቀፍ ሽልማቶችን ከተቀበሉ

አስር ሴት ተማሪዎች መካከል ሁለቱ መሆን ችለዋል። የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር ስቴም ከተሰኘና ተማሪዎችን በሳይንስና ቴክኖሎጂ የትምህርት ዘርፎች የሚያበረታታ ተቋም ጋር በመተባበር በመላው ኢትዮጵያ ከሚገኙ የመንግስት ዩኒቨርስቲዎች በፈጠራ ስራቸው ለተመረጡ አስር ሴት ተማሪዎች ሽልማት የሰጠ ሲሆን ሴት ተማሪዎቹ የማህበረሰብን ችግሮች መፍታት የሚችሉ የቴክኖሎጂ ውጤቶችን ሰርተው አቅርበዋል። ለምሳሌ ሳምራዊት የሰራችው

የአበባ ምርትንና የግብርና ውጤቶችን ለማሳደግ የሚረዳ ሰብሉ በምርት ላይ እያለ በበሽታ መጠቃት ወይም አለመጠቃቱን የሚለይ ቴክኖሎጂ ነው። የአበባ ተክል መታመምና አለመታመሙ በኤአይ የታገዘ ሲሆን እስካን አድርጎ የይሄ ነገር ኢንፌክትድ ነው ኦር አይደለም በዚህ ጊዜ ኢንፌክትድ ሆኗል የሚል ነው። አግሪካልቸሩ ላይ በጣም ብዙ ነገር መለወጥ ይችላል። ምክንያቱም አሁን እኔ ያሰለጠንኩት ማሽኑ

ታሰለጥኛዋለሽ ዋናው ስራ እሱ ነው። ኤአይ እንደዛ ነው። ልክ እንደ ሰው እንዲሰራ ማድረግ ስለሆነ ማሽኑ ዋና አላማው እና እኔ አሁን ያሰለጠንኩት በሮዝ አበባዎች ሰጥቸው ነው። ግን የሌሎችም ክሮፖችን ምናምን ሰተሹ፣ ማሽኑን ካሰለጠንሹ፣ ሞዴሉን ካሰለጠንሹ ለኤቭሪቲንግ መስራት ይችላል። ለአግሪካልቸሩም፣ ለብዙ ነገሮች፣ በብዙ ሽንኩርት፣ ቲማቲም

ለብዙ ነገሮች መስራት ይችላል። እና ስኮፕ በጣም ሰፊ ነው። እኔ አሁን ለፕሮጀክቱ ጀስት ካለኝ ታይም አንጻር እና ካለኝ ሪሾች አንጻር ለዛ ነው አነስ አድርጌ በሮዝ ብቻ ያደረግኩት እንጂ ሞዴሉ በጣም ብዙ ነገር ሊሰራበት ይችላል። ሱማያም እንዲሁ የሰራችው የቴክኖሎጂ ውጤት በተለይ ማየት ለተሳናቸው የህብረተሰብ ክፍሎች ማንኛውንም የህትመት ውጤት ማንበብ እንዲችሉ የሚያግዝ መሆኑን ትገልጻለች። ከኢሜሎች ላይ

ቴክስት ኤክስትራክት መደረግ እንደሚችል የሆነ ጽሁፍ አነበኩኝ። ከፎቶ ላይ ቴክስቱን ኤክስትራክት አድርገን መውሰድ ከቻል፣ አንድ ማሽን መጽሐፍ ሊያነብ ይችላል ማለት ነው። አንድ ማሽን መጽሐፍ ማንበብ ቻለ ማለት ማንበብ ለማይችሉ ወገኖቻችን ትልቅ የሆነ እንትን ይኖረዋል የሚል ነገር አስብ ነበረ እና ምንድነው የሚያደርገው? ስታንድ አለው። ስታንድ ላይ መጽሐፉን መክፈትና ማስጀመር ነው። ለሁለት ቋንቋ ነው የሚሰራው፣ አማርኛና እንግሊዝኛ ነው ለጊዜው እየሰራ ያለው እና

ላንጉጅ ፈልክ የሚያደርግበት ሜኑ አለ። ኦራል ሜኑ ነው። በተኖች አሉት። ሰው ከሰላምታ ካቀረበ በኋላ በምን ቋንቋ ነው የምታነበው የሚለውን በእንግሊዝኛ፣ በአማርኛ የሚጠይቀር ከዛን ሪስፖንስ ሲሰጠው በታይሚ ይጠብቀዋል ማለት ነው። በዚህ ቋንቋ ይመርጣል። ቋንቋ ከመረጠ በኋላ ዲቫይሱ መጽሐፉን ስካን አድርጎ ማንበብ ይጀምራል ማለት ነው። የተቀመጠው ሰው የሚጠበቅበት አስጀምሮ ማዳመጥ ነው ማለት ነው።

በኢትዮጵያ የቴክኖሎጂ ዘርፍ የሚሰማሩ ሴቶች ቁጥር ከአስር በመቶ ያነሰ እንደሆነ የመንግስት መረጃዎች ያሳያሉ። ለዚህ ደግሞ ዘርፈ ብዙ ምክንያቶች ቢኖሩም በቅርብ ካሉ ከእኩያ ወንድ ተማሪዎችና የትምህርት ቤት ማህበረሰብ የሚደርሰው ጫና እንደሚያይል ሳምራዊት ትገልጻለች። ጫናው በብዙ መንገድ ይመጣል። አንዳንድ ሰው ላይቅ እየረዳሽም ይመስለዋል። ረፊ ነገር እኮ ምቺው ነገር አይመስልም፣ ከባድ ይመስላል። ይቀርብሽ አይሻልም ብሎ ይሆናል አደለን

ኮንፊደንሴሽን እየገደለው ግን ራሱን እንደ ጥሩ ሰው ለማድረግ ይሞክራል። በተለይ አሁን በእኛ ኤጅ ያሉ ጓደኞችሽ ወንዶች፣ በተለይ ደግሞ አሁን ብዙ ጊዜ ሊደር የሚሆኑትን ወንዶች ናቸው እና በእኛ ዲፓርትመንት ደግሞ ሴቶች እንኳን ይብል ሊደር ከሆኑ ኮዲንግ ፓርቱ ላይ፣ የኮምፒውተር ፓርቱ ላይ ብዙ እነሱ አይሳተፉበትም። ወንዶቹ ናቸው እንዲሰሩ ቢደረጉት እና ሴቶቹ ደግሞ ቴዎሪ ፓርቱን ነው የሚሰሩት እና በዛ በዛ ኧረ አንቺ ይሄ ነገር ግን እንዴት ነው ምናምን ነው በቃ እና አስተማሪዎች ማሆን አንዳንዱ

ይሄ ነገር እኮ ከባድ ነው፣ በማስተርስ ደረጃ ነው የሚሰራው። በአጭር ጊዜ ውስጥ መስራት ግን አይከብድሽም? አረ፣ ከባድ ነው ምናምን እና በቃ ኤቭሪዋን እንደዚህ ነው ሲል የነበረው። እንደ ጥሩም ጎን እያሰቡት ሊሆን ይችላል፣ እንደ መጥፎም ሊያስቡት ይችላሉ። እንደ ሰጀሽንም እንደ ምክርም አድርገው የሚያመጡት ምንድን ነው ይሄ ነገር ከባድ ነው፣ በዛ ላይ ሴት ነሽ ይከብድሻል፣ ብዙ ጊዜ እንደዚህ አልተለመደም፣ ይቅርብሽ

አይነት ነገር ነው። ሳምራዊት ይህን ጫና እንዴት አለፈችው? ልምዷን ለወጣት ሴቶች ታካፍላለች። መቼም ቢሆን ተስፋ መቁረጥ የለብንም፣ ጠንካራ መሆናችንን ማሳየት አለብን። ምክንያቱም እኔ አሁን ራሴን ነው ፕሩቭ ያደረግኩት በዛ መሀል ምን ያህል ጠንካራ እንደሆንኩኝ ነው እንዳውቅ የረዳኛ እና አሁን ከዚህ በኋላ ለሚመጡብኝ ቻሌንጆች እንኳን ያኔ ደፍሬ እነዚህ ነገሮች በማድረጌ ፕላስ ደግሞ ለሽልማት ድረስ በቅቼ ተሸልሜ ብዙ ነገሮችንም በዚህ ፕሮጀክት ምክንያት ስላየሁኝ

ምን ያህል ብጥር ሰክሰስፉል መሆን እንደምችል ስለገባኝ መቼም ተስፋ መቁረጥ እንደሌለብን እኛ ሴቶች በጣም በጣም ብሪሊየንት እንደሆንን መጣር ብቻ እንደሚጠበቅብን እና ሶሽቲያችን ላያችን ላይ የጫነውን ነገር አሸንፈን ብዙ ነገሮችን ለውጥ ማምጣት እንደምንችል ማሳየት ፈልጌ ነበረ። ለጓደኞቼም ፕሩቭ ስላደረኩኝ ለራሴም ደግሞ ፕሩቭ ስላደረኩኝ በጣም ደስ ብሎኛል።

ሶማያም ሴት ተማሪዎች የጋራ መድረክ የሌላቸው መሆኑ ለመረጃ ክፍተት እንደሚያጋልጣቸውና ድጋፍ በማጣት ከህልማቸው እንዲርቁ እንደሚያደርጋቸው በመግለጽ የራስ ጥንካሬን ታበረታታለች። በየዩኒቨርስቲው በየቦታም ይህንን ለመደገፍ ተብለው የተዘጋጁ ተቋማቶች አሉ። ልክ እንደ ስቴም ፓወር፣ ሲነርጂ ምናምን ያሉ ማለት ነው።

አንፎርኔት ግን እኔ ኤክስፖዝ አልሆንኩም ነበር፣ ለእነዛ ኢንስቲትዩቶች ማለት ነው። በዛ ሰዓት ላይ የማገኘውን ሰፖርት የነበረው አንድ ከመምህራኖቼ አድቫይዘራችን በጣም ሰፖርቲቭ ነበር። ፕላስ ከቤተሰብ እና ፐርሰናሊ ከማውቃቸው ሰዎች ነበር ድጋፍ ሳገኝ የነበረው ማለት ነው። ግን አሁን ግራጅዌት አድርጌ ከወጣሁ በኋላ ያለውን ኢንቫይሮመንት ድጋሜ ሲመለከት ነበሩ ተቋማት። ለምሳሌ ስቲም ሲነርጂ በየዩኒቨርሲቲው ኦፊስ አላቸው እና ብዙ ድጋፍ ያደርጋሉ።

ከድጋፉ መጀመሪያ ራሳችን ጋር ያለው ሞቲቭ በጣም የሚወስ ይመስለኛል። ሱማያና ሳምራዊት በፈጠራ ስራቸው ያገኙት ሽልማት ስራቸው አድጎ ህብረተሰቡ ጋር መድረስና ጥቅም መስጠት የሚችልበትን መንገድ እንዲፈልጉ አበረታቷቸዋል። ሱማያ በአሁኑ ሰዓት የፈጠራ ስራዋን ለማሳደግ እንዲረዳት በአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪዋን እየተማረች ሲሆን፣ ሳምራዊትም በሰው ሰራሽ ልህቀት እውቀቷን አሳድጋ ሌሎች ተጨማሪ የፈጠራ ውጤቶችን ለመስራት

መንገድ ጀምራለች። ለአሜሪካ ድምጽ ዘገባ ስመኞሽ የቆየ ዋሽንግተን ዲሲ። አድማጮች ለዕለቱ የያዝናቸውን መሰናዶዎች አጠናቀን ጥቂት ደቂቃዎች ብቻ ይቀሩናል። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።

የካቲት 14 የሩሲያው ፕሬዝደንት ፑቲን የሩሲያው ጦርና የደህንነት አገልግሎት ዩክሬንን እንዲወር ትዕዛዝ ሰጡ።

ፑቲን ይህን ሲያደርጉ የሩሲያ ጦር እንደከዚህ ቀደሙ ዩክሬንን ድንበር ጥሶ ሲገባ የሚገጥማቸው አለም አቀፍ ተቃውሞ መጠነኛ እንደሚሆን ገምተው ነበር። ይሁን እንጂ ዩናይትድ ስቴትስና አጋሮቿ ለረጅም ጊዜ የሩሲያ የደህንነት ስጋት አስመልክቶ ለመነጋገር የተደረገውን የዲፕሎማሲ ጥረት ተከትሎ ትልቅ ጉዳት ሊያስከትል የሚችል ጠንካራና ዘርፈ ብዙ እርምጃ ወስደዋል። ፑቲን ስሌታቸው ትክክል አልነበረም።

ቭላዲሚር ፑቲን የነፃውን ዓለም መሰረት የሚያናጉ ስለመሰላቸው ለሳቸው የክፋት መንገድ የሚንበረከክ መስሏቸው ነበር። ይሁን እንጂ በፍጹም ተሳስተዋል።

ፕሬዚደንት ባይደን የካቲት 22 ስቴት ኦፍ ዘ ዩኒየን በተሰኘው ዓመታዊ ንግግራቸው ፑቲን ወደ ዩክሬን ዘው ብለው ሲገቡ ዓለም ዝም ብሎ የሚቀጥል አድርገው ወስደውታል። ምዕራቡ ዓለምና ኔቶ ምንም እርምጃ የማይወስዱ አድርገው ቆጥረውታል። እኛንም በቤታችን የሚከፋፍሉን መስሏቸዋል። ፑቲን ተሳስተዋል፣ እኛ ዝግጁ ነን በማለት ተናግረዋል። ባይደን አያይዘውም እንዲህ አሉ።

በሚገባና በጥንቃቄ ዝግጅት አድርገናል። ፑቲንን ለመጋፈጥ ከአውሮፓ፣ አሜሪካ እስያና አፍሪካ የረጅም ጊዜ ሥራ በመሥራት ነጻነት አፍቃሪ የሆኑ ሀገራትን ትብብር ገንብተናል።

ባይደን ፑቲን ምን ሊያደርጉ እንዳቀዱ ወረራቸውን በሐሰት እንዴት አድርገው ምክንያት ሊያበጁለት እንደሞከሩ የምናውቀውን ሁሉ ለዓለም አስቀድመን አሳውቀናል ብለዋል አስከትለውም የሩሲያን ውሸት በእውነት መክተናል አሁን ያንን ስለፈጸሙ ነፃው ዓለም ተጠያቂ ያደርጋቸዋል በማለት የሚከተለውን ተናግረዋል ትልቁን የሩሲያ ባንክ ከዓለም አቀፍ የገንዘብ ስርዓት ነጥለናል የሩሲያ ማዕከላዊ ባንክ የወደቀውን የሩሲያ ሩብል መከላከል እንዳይችል በማድረግ

የፑቲን 660 ቢሊዮን ዶላር የጦርነት ፈንድ

ዋጋ እንዲያጣ አድርገናል። የሩሲያን የቴክኖሎጂ አቅርቦት በመቁረጥ ምጣኔ ሀብቷና የመከላከያ በጀቷ ለመጪዎቹ ዓመታት እንዲዳክም አድርገናል። ሩሲያ የበለጠ እንድትነጠል፣ ምጣኔ ሀብቷ እንዲገታ ለማድረግ የአሜሪካን አየር ክልል ዘግተንባቸዋል። የሩሲያን ከበርቴዎችና ሙስና ውስጥ የሚገኙ የአገዛዙን ቡድን አባላትና መሪዎች በክፋት ያካበቱትን ሀብት በሙሉ ኢላማ አድርገናል። በዚያው መጠንም የሩሲያን ወረራ በጀግንነት እየተዋጋ ላለው የዩክሬን ሕዝብ አቅም እያጠናከርን ነው ብለዋል

በመቀጠልም ከአጋሮቻችን ጋር በመሆን ዩክሬናውያን ለነፃነታቸው እንዲታገሉ የሚያስፈልጋቸውን እገዛ እያደረግን ነው። ወታደራዊ ድጋፍ፣ የመጣኔ ሀብትና ሰብአዊ ድጋፍ እየሰጠን ነው። ለዩክሬን ከአንድ ቢሊዮን ዶላር በላይ የቀጥታ ድጋፍ ሰጥተናል። ዩክሬናውያን ለነፃነታቸው መታገላቸውን እንዲቀጥሉና ስቃያቸውን ለማቅለል የምንሰጠውን ድጋፍ

እንቀጥልበታለን በእስከ ዛሬው ታሪካችን ይህን ተምረናል። አምባገነኖች ለሚያደርጉት ጠበኝነት ዋጋ የማይከፍሉ ከሆነ የበለጠ ቀውስ ይፈጥራሉ ያሉት ባይደን፣ ፑቲን ጥቃትና ቀውስ መፍጠር ጀምረዋል። በጦር ሜዳ የሚያገኙት ድል ሊኖር ይችላል። ለዚያ ግን ለረዥም ጊዜ የሚከፍሉት ከፍተኛ ዋጋ ይኖራል ብለዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።

ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብረውን ከቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሙን በማሰናዳት አብረውን ከተሳተፉ ሌሎች የአሜሪካ ድምጽ ባልደረቦች ጋር በመሆን ሳስተናግዳቸው የቆየሁት ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ ደህና ደሩ